አመሰግናለሁ። ይሄ ውድድር እንግዲህ ባለፈው አመት ነው ለመጀመሪያ ጊዜ ወደ ኢትዮጵያ የመጣው። አሁን ለሁለተኛ አመት ነው እያካሄድን ያለ ነው። በዚህ አመት አንድ ሺ ስምንት መቶ አርባ ስምንት ሳምፕሎች ተቀብለናል። ይሄም ሌላ የዓለም ሪከርድ ነው። ባለፈውም በመጀመሪያ ዓመታችን ትልቅ የዓለም ሪከርድ የሰበርነው ወደ አንድ ሺ አራት መቶ ሳምፕል ተቀብለን ስለዚህ ለሁለተኛ ጊዜ እንደሱ አድርገናል ማለት ነው። ውድድሩን መጀመር ቀድሞውኑ ያስፈለገበት ምክንያት ምንድን ነው? በዚህ ውድድር ላይ ቡና አምራቾች በመወዳደራቸው የሚያገኙት ጥቅምስ ምንድን ነው? እንግዲህ ካፕ ኦፍ ኤክሰለንስ በዓለም ላይ የታወቀ ትልልቅ ገዢዎችን የሚያሳትፍ ስፔሻሊቲ ማርኬት ላይ ቡና የሚሸጥ ፕላትፎርም ነው። በሙሉ ቡና አብቃይ ሀገሮች ያካሂዳል። ወደ አስራ አንድ ሀገር ይካሄዳል። እዚህ አፍሪካ ውስጥ እንኳን ሩዋንዳ ላይ ብሩንዲ ውስጥ ተካሂዶ ያውቃል። እኛ እንደ ትልቅ የቡና አምራችነታችን በጣም ብዙ ዘግይተናል። ካፕ ኦፍ ኤክሰለንስን ወደ ኢትዮጵያ ለማምጣት ባለፈው አመት ተሳክቶልን አምጥተናል። ምንድን ነው ጥቅሙ ላልከኝ ይሄ እንግዲህ በጣም ትልልቅ ገዢዎች የሚሳተፉበት ፕላትፎርም ነው። ቡናን በጣም በውድ የሚገዙ ገዢዎች የሚሳተፉበት ጨረታ ነው። ለምሳሌ ባለፈውን አመት ሪከርድ ስታይ መቶ ሰማንያ አምስት ዶላር በፓውንድ ነው ይሸጥ ነው፣ አራት መቶ ሰባት ዶላር በኪሎ ነው። ይሄ ማለት ለኢትዮጵያ ቡና የተከፈለ ትልቅ ዋጋ ነው። እንደዚህ አይነት ዋጋ ሊከፍሉ የሚችሉ ከዚህም በላይ ሊከፍሉ የሚችሉ ገዢዎች የሚሳተፉበት ጨረታ ነው። ስለዚህ ጥቅሙን ላልከኝ ለእኛ አምራቾች በርካታ ገዢዎችን እንደዚህ አይነት የስፔሻሊቲ ማርኬት ገዢዎችን የሚያገኙበት ራሳቸውን የሚያስተዋውቁበት አንዱ ገዢ ገዛው እንጂ መቶ ስልሳ ስምንት ባየር ነው የተጫረተው አንዱ ቡና ለመግዛት እነዚህ ሁሉ መቶ ስልሳ ስምንት ባየርስ ቡናውን ወስደው ሳምፕሉን ቀምሰው ምን እንደሆነ ቡናው አውቀው ነው የሚጠብቁት። ጨረታው ላይ ባይሳካላቸው ፕሮዲውሰሮቹን ያገኟቸዋል፣ ያናገሯቸዋል። የእኛም ትልቁ ዓላማ አምራቾቹን፣ ገበሬዎቹን ከነዚህ ገዢዎች ጋር ማገናኘት ጠቀሜታ አምራቾቹን ከገዢዎች ጋር ማገናኘት፣ የኢትዮጵያ ቡና ፕሮሞት ማድረግ፣ ርካሽ ዋጋ ከሚሸጥበት ደግሞ በጣም ትልቅ ዋጋ እንዲሸጥ ሪብራንድ ማድረግ ነው ትልቁ ጥቅሙ። ቡናውን ቀምሰው ውጤት የሚሰጡት ዳኞች ከየት ከየት የመጡ ናቸው? አንድ የቡና ናሙና የመጨረሻው ውድድር ደረጃ ላይ እስኪደርስ ምን አይነት ደረጃዎችንስ ማለፍ አለበት? ውድድሩ ሶስት ደረጃ አለው። ፕሪሴሌክሽን፣ ናሽናል ስቴጅ እና ኢንተርናሽናል ስቴጅ እንለዋለን። የቅድመ መረጣ፣ የብሔራዊ መድረክ እና የዓለም አቀፍ መድረክ እንለዋለን። እኛ ቅድሚያ መረጣ ላይ ከአንድ ሺ ስምንት መቶ አርባ ስምንት ከተቀበልነው ቡና ውስጥ ቶፕ የተባሉትን መቶ ሀምሳ መርጠናል። እሱን ከመረጥን በኋላ ናሽናል ስቴጅ እናካሄዳለን። እሱም እዚህ እዚሁ ሀገር የሚካሄድ ነው። የቶፖቹን አርባዎች እንመርጣለን። ሰው ሁለቱ ደረጃዎች እነሱ ናቸው። አሁን በዚህ ሳምንት የጀመርነው የብሔራዊ ደረጃ የምንለው ናሽናል ስቴጅ የምንለው ቀማሾቹ እዚህ ሀገር ማስታወቂያ አውጥተን እኛ የምንፈልገው ሁሉም ቡና አብቃይ አካባቢዎች እንዲወከሉ ነው። ማስታወቂያ እናወጣለን። በመላ ኢትዮጵያ ከድሬዳዋ፣ ከጅማ፣ ከዋሳ ቡና በሚበቅልበት ቦታ ሁሉ ያሉ ሙያቸው ቅምሻ የሆነ ሰዎች እንዲወዳደሩ እናደርጋለን። ፈተና እንፈትናለን። ፈተናውን ያለፉትን ነው የምንወስደው። በተቻለ መጠን ግን ሁሉም አካባቢ እንዲወከል ጣዕሙን የተሻለ የሚያውቁት ሰዎች እንዲወከሉ እናደርጋለን። ምክንያቱም የካፕ ኦፍ ኤክሰለንስን ምርጥ የምንለውን ቡና ራሳችን ነው እንመምረጥ ያለብን። አገር ውስጥ ነው የሚካሄደው ሁለቱ ደረጃዎች። ከዛ በኋላ ሶስተኛው ደረጃ ኢንተርናሽናል ስቴጅ የሚባለው የዓለም አቀፍ መድረክ አሁን ቡናዎቹን ለእኛ ለኢትዮጵያ የተመረጡ ሰባት ከተሞች አሉ። ሁለቱ ጃፓን ናቸው፣ ቻይና ኖርዌይ፣ አውስትሬሊያ እና አሜሪካ እንልካለን። አሁን በሁለት ሳምንት ውስጥ እነዚህ ያለፉትን አርባ ቡናዎች ለእነዚህ የቅምሻ ማዕከላት እንልካለን። እነሱ የተላከላቸውን አርባ ቡና ደረጃ ያወጣሉ። ከአንድ እስከ አርባ ያለውን ደረጃ ደግሞ በገዢዎቹ በኩል ባለው አመለካከት ከአንድ እስከ አርባ ብለው ራንክ ያደረጉታል። እስካሁን ድረስ ከቡና አምራቾች ወይም ከገበሬዎች ያገኛችሁት ምላሽ ምን ይመስላል? ደስተኛ ናቸው በውድድሩ፣ ወይንስ ደግሞ የውድድሩ መንፈስ ያልነካቸው ቦታዎች አሉ የሚል ቅሬታ ቀርቦላችሁ ያውቃል? ምን ያክልስ? በኢትዮጵያ ውስጥ በቡና አምራችነት የሚታወቁ ቦታዎች የሚገኙ ናሙናዎችን ለማካተት ጥረት አድርጋችኋል? ይሄ ፕሮጀክት ላለፉት ሁለት ዓመታት በዩስኤ የገንዘብ ድጋፍ የሚካሄድ ነው። ቡና ስንሰበስብ አራት ሴንተር እንከፍታለን። ጅማ፣ አዋሳ፣ ድሬዳዋና አዲስ አበባ ሴንተር የምንላቸውን ለቡና አብቃይ አካባቢዎች ተደራሽ ለማድረግ ለአምራቾቹ እነዚያ አካባቢዎች ሄደን ነው ሳምፕል የምንሰበስበው። በተቻለ መጠን ከሌላም ወጣ ካለው ከአማራም ክልል ወደ አዲስ አበባ እንዲመጣ እናመቻቻለን። ቡናው በተቻለ መጠን ሳምፕሎች ተወክለው እንዲቀርቡ እንደሱ አይነት ኮምፕሌይን እስካሁን አልቀረበም፣ ለማስረገባት አልቻልን ምናምን የሚል ምክንያቱም ከቡናና ሻይ ጋርም አብረን ነው የምንሰራው። እዛ አካባቢ ያሉ በመንግስት ስትራክቸር ውስጥ ያሉ የቡናና ሻይ ሂሳቦች ሰፖርት ያደርጋሉ። በጣም ሩቅ ያሉትን ሳምፕል ሰብስበው እንዲያመጡ እናደርጋለን። በጠቀሜታው በኩል ካየኸው እንግዲህ ባለፈው ዓመት ሰላሳ ዘጠኝ ቡና ነው የሸጥነው። ሀያ ስምንቱን በካፕ ኦፍ ኤክስለንስ ኦክሽን ሸጠናል። አስራ አንዱን ደግሞ በናሽናል ዊነር ኦክሽን የሚባል ሸጠናል። በጣም ትልልቅ ዋጋ ነው ያገኙት። የገበሬዎቹን ህይወት ኮምፕሊት የሚለውጥ ገንዘብ ነው ያገኙት። ኦልሞስት አንደኛ የወጣው ሰው ለአንድ ኬሻ አንድ ሚሊዮን ብር አካባቢ ነው የተከተለው። እና ይሄ ትልቅ ብር በኢትዮጵያ ታይቶ የማይታወቅ ነው። የአሸናፊዎችን ህይወት የለወጠ ነው። ሁለተኛ ሶስተኛ የወጡትን ብታይ መቶ ዶላር ይሸጣል፣ ሰማንያ ዶላር ስልሳም ዶላር ይሸጠዋሉ። እና ትልቅ ለውጥ የሚያመጣ ነው። ከዛ በላይ ደግሞ የጠቀማቸው ምንድን ነው? ገዢዎች እነሱን እየፈለጉ መምጣት ጀመሩ። በእኛም በኩል ራሱ አንደኛ የወጣውን ሁለተኛ የወጣውን እንደዚህ ማግኘት እንፈልጋለን የሚሉ ብዙ ጥያቄዎች ነው የሚቀርቡልን። በራሳቸውም በኩል ብዙ ጥያቄ እንደሚቀርብላቸው ነው የሚነግሩት። ምክንያቱም ከጨረታው በፊት እኛ የምንሰራው አርባዎቹን አሸናፊ አምራቾች ማስተዋወቅ ነው እና የካፕ ኦፍ ኤክሰለንስ ፕላትፎርም ላይ ስለ እነሱ ነው መልጽፈው ለሚቀጥሉት ቅምሻውን ከጨረስን ለስድስት ሳምንታት አርባዎቹን ማስተዋወቅ ነው የምንጀምረው እና ጥሩ ማስታወቂያ ነው ለነሱና ና ህይወታቸውን የሚለውጥ ነገር ነው። የዚህ ዙር አሸናፊዎች መቼን የሚለዩት መቼን የሚታወቁት? የዚህ ውድድር አሸናፊዎች አሁን የመጨረሻ ቀን የዚህን ስቴጅ የምንቀምሰው የአሁኑ አርብ ነው። ሁለት ደረጃዎች ያልፋል የመጨረሻውን ውጤት ከማሳወቃችን በፊት ስለዚህ፣ ከኤፕሪል ሀያ ዘጠኝ ድረስ ቶፕ አርባዎቹ እናሳወቃለን። እጅግ በጣም አመሰግናለሁ ቅድስት ሙሉጌታ ከካፕ ኦፍ ኤክሰለንስ ስለተሰኘው የቡና ጣዕም ውድድር ስለነገርሽን ስለአብራራሽ ልን በአድማጮች ስም ከልብ አመሰግናለሁ። መልካም ጊዜ ግጠምሽ። መልካም ምሽት ይሁንልሽ። አመሰግናለሁ እኔም ስለሰጣችሁን ጊዜ። 心跳。